ዋሽንግተን ዲሲ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ ሩ ምንም የሚያከራክር ነገር የለውም። ሪፖርቱ ላይ የያያዝ ነው። ሰርተፍኬት አለ። ከዚህ እስከዚህ ድረስ ስልጠና ወስደው የሰርተፍኬት ተሰጥቷቸዋል የሚለው ምስክር ሰርተፍኬት ራሱ አያይዘ ነዋል። ግን ምንድነው የተወሰዱት እርምጃዎች? በህግ መሰረት ሊካደሉ ነዋሪዎቹም ሆኑ የሸኔ ታጣቂዎች ከሆኑ በህግ መሰረት በመድል መደረግ ያለበት እንጂ ለምሳሌ ከእስር ቤት እያስወጡ መግደል የለ አልነበረባቸውም። መንገድ ላይ ሞተር የነድ ስለነዱ የተገደሉ ሰዎች አሉ። ህቃላ በሚመስል መንገድ በአንድ ቀን ወደ አስራ ሶስት ሰዎች የተገደሉበት ቦታ አለ። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብቶች ጉዳዮች አጥኚ ፍስሀ ተክሌን የሰማችው ቸው በሙሉ ዝግጅት ይዘናቸው እንመለሳለን። የተለያዩ ብዙሀን ሀሳቦች በማስተናገድ እንጂ እነዚህን በመምታት ከእንግዲህ ያለው ጊዜ እኔ የመሸ ይመስለኛል። አፍኖ ደፍቆ አስሮ አስፈራርቶ መግዛት ያበቃ ይመስለኛል። በሀገራችን በኢትዮጵያም በትግራይም ያበቃ ይመስለኛል። የአረና ትግራይ ለዲሞክራሲና ለሉዓላዊነት አመራር አባል አቶ ገብሩ አስራትን የሰማችሁት በዚህ ምሽት፣ እሳቸውንም ይዘናቸዋል። እሁድ ሰኔ ሰባት ሁለት ሺ አስራ ሁለት ዓመተ ምህረት ጤና ይስጥልኝ ክቡራንና ክቡራን አድማጮች። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና ሰለሞን አባተንን። እስከ ምሽቱ አራት ሰዓት ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ እንደምናመሻችሁ ክቡራትና ክቡራን አድማጮች፣ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ባለፉት 24 ሰዓታት ውስጥ በተደረጉ የ4845 የላቦራቶሪ ናሙና ምርመራዎች 179 ሰዎች ለኮሮና ቫይረስ መጋለጣቸው መረጋገጡን የኢትዮጵያ ጤና ሚኒስቴር በዛሬው ዕለት አስታወቀ። ይህም አሃዝ በአጠቃላይ በኢትዮጵያ ለኮቪድ-19 መጋለጣቸው በምርመራ የተረጋገጡትን ሰዎች ቁጥር 3345 ያደርሰዋል። ከአዲሶቹም ለቫይረሱ መጋለጣቸው በምርመራ የተረጋገጡ ግለሰቦች ውስጥ አንድ መቶ አስራ ስድስቱ ወንዶችና ስልሳ ሶስቱ ሴቶች ሲሆኑ እድሜያቸውም ከሁለት ወር ጨቅላ ሕፃን እስከ ሰማኒያ ዓመት አዛውንት የሚገኙባቸው አንድ መቶ ሰባ ስድስቱ ኢትዮጵያውያን ሶስቱ ደግሞ የውጭ ሀገር ዜጎች መሆናቸውንም የጤና ሚኒስቴር በፌስቡክ ገጹ ላይ ባወጣው መግለጫ ዘርዝረዋል። በአካባቢ ስርጭትም 111 ከአዲስ አበባ 23ቱ ከአማራ 15ቱ ከኦሮሚያ 11ዱ ከአፋር ዘጠኙ ከትግራይ አምስቱ ከሶማሌ ሁለቱ ከደቡብና አንዱ ከሀረሪ ክልሎች እንዲሁም ሁለቱ ከድሬዳዋ ከተማ ናቸው ከ30 አስከሬኖች ላይ የተወሰዱ ናሙናዎች ላይ በተደረገ ምርመራም ሁለት ናሙናዎች የኮሮና ቫይረስ ተገኝቶባቸዋል ሁለቱም ሟቾች የአዲስ አበባ ነዋሪ የነበሩ ሴትና ወንድ ኢትዮጵያውያን መሆናቸውም ተገልጧል እስካሁን በኢትዮጵያ በኮሮና ቫይረስ ወረርሽኝ ሳቢያ ህይወታቸው ያለፈና እንዲሁም ከእልፈታቸው በኋላ ቫይረሱ በሰውነታቸው መኖሩ በምርመራ የተረጋገጡ ሰዎች ቁጥር በአጠቃላይ 57 ነው። በአንጻሩ ከበሽታው ያገገሙ ሰዎች ቁጥር 545 ደርሰዋል። የኮሮና ቫይረስ ወደ ኢትዮጵያ ከገባበት ጊዜ አንስቶ ናሙና ተወስዶ የላቦራቶር ምርመራ የተደረገባቸው ናሙናዎች ቁጥር 181349 ነው። ወደ ዓለም አቀፍ የኮቪድ ዜና ስንሻገር በዓለም ዙሪያ በኮቪድ-19 ሳቢያ ህይወታቸውን ባጡ ሰዎች ቁጥር ብዛት ብራዚል ከዩናይት ስቴትስ ቀጥላ ሁለተኛዋ በርካታ ህዝብ ያለቀባት አገር ሆናለች። ዓለም አቀፍ የኮቪድ ስርጭትና ሌሎች ተዛማች መረጃዎችን የሚያጠናክረው የዩናይት ስቴትሱ የጆንስ ሆፕኪንስ ዩኒቨርሲቲ ዛሬ ማለዳ ይፋ ያደረገው መረጃ በዚያች ሀገር በኮቪድ-19 ሳቢያ ሕይወታቸውን ያጡ ሰዎች ቁጥር 42747 ደርሷል። ቀደም ሲል በኮቪድ ሞት ሁለተኛ ደረጃ ላይ ትገኝ በነበረችው ብሪታንያ የሟቾች ቁጥር 41720 ደርሷል። በዓለም ከሁሉ የከፋው የኮቪድ ጉዳት የደረሰባት ሀገር ዩናይት ስቴትስ የሟቾች ቁጥር 115,436 ደርሷል። የሀፕኪንስ መረጃ አክሎም በአሁኑ ወቅት በመላው ዓለም ለኮቪድ የተጋለጡ ሰዎች ቁጥር ወደ 8 ሚሊዮን መቃረቡን ከእነኚህም ውስጥ በዩናይት ስቴትስ ከ2 ሚሊዮን በላይ መድረሱን፣ ብራዚል 850 ሺህ፣ በሶስተኛ ደረጃ የምትገኘው ሩሲያ ደግሞ 519 ሺህ ሰው ለቫይረሱ መጋለጣቸውን ዘርዝሯል። በሌላ ዜና ቻይና በዛሬው ሁለት 57 አዲስ ተጋላጮችን ስታስመዘግብ ይህም አሀዝ ወረርሽኙ በአመዛኙ በቁጥጥር ስር እንደዋለ በሚነገርባት ቻይና የዛሬው አሀዝ በሁለት ወራት ውስጥ በአንድ ቀን ከተዘገቡት ትልቁ መሆኑ ነው። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አሁን ወደ ሌሎች ዓለም አቀፍ ዜናዎች እንሻገራለን። በዩናይት ስቴትስ የአትላንታ ከተማ ከፈጣን ምግቦች መሸጫ ምግብ ቤት አቅራቢያ አንድ ጥቁር አሜሪካዊ ተኩሶ የገደለ ፖሊስ ከስራ መባረሩን የከተማው ፖሊስ ጽፈት ቤት ዛሬ ይፋ አደረገ። ጋሬት ሮልፍ የተባለው ፖሊስ ከስራ መባረሩን ዴቪን ብሮንሳን የተባለ ሌላ ሁለተኛ ፖሊስ ደግሞ ጉዳዩ እስኪጣራ ከስራው ተገልሎ እንዲቆይ መደረጉን ነው የፖሊስ ጽፈት ቤቱ ቃል አቀባይ ያስታወቁት። የዛሬው የፖሊስ ውሳኔ የተሰማው የ27 ዓመቱ ጥቁር አሜሪካዊ ሬሻርድ ብሩክስ ዌንዲስ ከተባለው ምግብ ቤት አቅራቢያ በተገደለ 24 ሰዓታት ውስጥ የፖሊስ አዛዣዋ በትላንትናው እለት ስራቸውን በፈቃዳቸው መልቀቃቸውን ይፋ ባደረጉ ማግስት ነው። በከተማይቱ ከንቲባ የስራ አፈጻጸም እምነት አለኝ ያሉት ራሳቸውን ከስራቸው ያገለሉት የፖሊስ አዛዧ በአትላንታ ከተማ ፖሊስና በማህበረሰቡ መካከል ሊኖር የሚገባውን የመተማመን ስሜት መገንባትና የተሻለ ሁኔታ ለመፍጠር ሰዓቱ አሁን ነው ብለዋል። በቁጣ ግልብጥ ብሎ አደባባይ ከወጡ ተቃውሞ ሰልፍ አድራጊዎች አንዳንዶች በትላንትና እለት ግድያው የተፈጸመበትን ምግብ ቤት በእሳት አቀጣጥለዋል። ቁጥራቸው በመቶዎች የሚቆጠሩ መንገድ የዘጉ ተቃዋሚ አድራጊዎች አድማ በታኝ ፖሊስ ባስለቃሽ ውስጥ ይስበትኗል፣ ይታሰሩም አሉ። በመጨረሻም የአፍጋኒስታን ተፋላሚ ወገኖች በያዝነው የአውሮፓውያኑ የሰኔ ወር መገባደጃ ኳታር ላይ የሰላም ድርድር ለማድረግ መስማማታቸው ተገለጠ። ለረዥም ጊዜ ሲጠበቅ የቆየው የሰላም ድርድር አመታት ላስቆጠረው የዚያች አገር ምስቅልቅልና የእርስ በርስ ግጭት ማብቂያ ለማበጀት የሚያግዝ የሚሰምር የተኩስ አቁምን ጨምሮ ዘላቂ የፖለቲካ መፍትሄ ያፈላልጋል ተብሎ ታምኗል። የእቅዱን ትክክለኝነት ለአሜሪካ ድምጽ ያረጋገጡት የሸማቂው ቡድን ታሊባን ቃል አቀባይ ድርድሩ የሚጀመርበትን ትክክለኛ ቀን አስመልክቶ ግን ያሉት የለም። በተያያዘ ዜና የአፍጋኑ ፕሬዚዳንት አሽራፍ ጋኒ ሁለቱን ወገኖች ለማደራደር ኳታር ያቀረበችውን አሳብ መቀበላቸውን የመንግስቱ ምንጮች በተመሳሳይ በዛሬው ዕለት ለአሜሪካ ድምፅ አረጋግተዋል። የፕሬዚዳንቱ ቃል አቀባይ ሰዲቅ ሰዲቂ በትዊተር አማካኝነት በዛሬው ዕለት ባስተላለፉት ሌላ መልእክት የአፍጋኒስታን መንግስት የሁለቱ ወገኖች የመጀመሪያ ድርድር ብቻ በዶሃ እንዲካሄድ መስማማቱን፣ ነገር ግን ድርድር የሚካሄድበትን ትክክለኛ ቦታ አስመልክቶ እስካሁን የተደረሰ ስምምነት ያለመኖሩ ጠቁመዋል። ኳታር 19 ዓመታት ለዘለቀውና ና ዩናይት ስቴትስ ከገባችበት ጦርነቶች ሁሉ ረጅሙ መሆኑ ለሚነገርለት ውጊያ እልባት ለማምጣት የታለመውን ና በዩናይት ስቴትስ ና በታሊባን መካከል ባለፈው የካቲቶ የተካሄደውንም ድርድር መሸምገለዋ፣ ይታወሳል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎሄርዝ በ25 ሜትር ባንድ በ11610 እና በ11720 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሰኔ 7 2012 ዓ ም ምሽት ፕሮግራም ነው። ወደ ምሽቱ ሰፋፊ ዝግጅቶች ከመሸጋገራችን በፊት አንድ ሙዚቃ ልጋብዛችሁ። ማዲንጎ አፈወርቅ ስወድላት በላ። I'm በዜማ ግብዣዬ እንደተደሰታችሁ ተስፋ አረጋለሁ። አሁን ወደ መጀመሪያው ቅንብር እንስለ አምነስቲ ኢንተርናሽናል ኦሮሚያና አማራ ክልልን በተመለከተ ባወጣው ሪፖርት ላይ የቀረበበትን ተቃውሞ አስመልክቶ የሰጠው ምላሽ ከቀናት በፊት ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ሕግ ከማስከበሩ ባሻገር በሚል ባወጣው ሰፋ ያለ የ50 ገጽ ሪፖርት የኢትዮጵያ መንግስት የጸጥታ አስከባሪዎች በኦሮሚያና በአማራ ክልል የከፉ የሰብአዊ መብት ጥሰቶች መፈጸማቸውን ዘርዝሯል። ግድያ፣ ጅምላ ስር፣ የማሰቃየት ተግባራትና በእስር ቤቶች ውስጥ ተፈጽመዋል የተባሉ ሁለት ፆታዊ ጥቃቶች ማሳያዎች ናቸው በሚል በሪፖርት ውስጥ ተካተዋል። ድርጅቱ በመንግስት በኩል ከዚህ ቀደም ከነበሩት የሰብአዊ መብቶች አያያዝ አኳያ መሻሻሎች መኖራቸውን አስታውሶ ነገር ግን በአሁኑ ሰዓት በጸጥታ ኃይሎች አማካኝነት በዜጎች ላይ የሚፈጸሙ የመብት ጥሰቶች አሳሳቢ መሆናቸውን ጠቁሟል። ነገር ግን ይህ ሪፖርት ይፋ ከተደረገ በኋላ በሁለቱም ክልል መንግስታት ፖርቱን የሚዛናዊነት እና የገለልተኝነት ችግር ስለተንጸባረቀበት እንደማይቀበሉት ገልጸዋል። በተለያየ መልኩ የተወሰኑ ድጋፎች ቢኖሩትም ተቃውሞ ግን በርትቶበታል። እነዚህን የተነሱትን ጥያቄዎችና ተቃውሞች ይዘን የድርጅቱን የአፍሪካ ቀንድ የሰብአዊ መብቶች ጉዳዮች አጥኒ አቶ ፍስሀ ተክሌን አነጋግረናቸዋል እንደሚከተለው ይቀርባል። ቀደመው ዘገባችን ከአቶ ፍሳሐ ተክሌ ጋር በስልክ ተገናኝተን ሪፖርቱ ይዘቱ ምን እንደሚመስል ተነጋግረናል። ከዛ በኋላ ደግሞ የጠቀስኳቸው አካላት በሙሉ በሪፖርቱ ላይ ያላቸውን ያነሱትን ቅሬታ አዳምጠናል እና ልክ እንደ ፍርድ ቤት የድጋሚ ማጣሪያ ጥያቄ እንደሚባለው ለድጋሚ ቃለ ምልልስ ነው አቶ ፍሳሐ የጋበዝኖት እና እነዚህ የሚነሱትን ቅሬታዎች በተመለከተ ምላሽ እንዲሰጡን የጋበዝኩት። ወደዛ ከማለፋችን በፊት እንደው በመጀመሪያ ይሄ የአምነስቲ ሪፖርት ኢትዮጵያ ውስጥ ይደረጋሉ የሚላቸውን የመብት ጥሰቶች እንደሚያወጣበት እንደ የትኛውም ሪፖርት ነው ወይስ ዓመታዊ ሪፖርት ነው ከሚለው እንነሳ። ይሄ ሪፖርት ዓመታዊ ሪፖርት አይደለም። አንድ አመት በተለይ በፈረንጆቹ አመት ከጃንዋሪ እስከ ዲሴምበር በተለያዩ ሀገሮች ላይ ያሉትን የሰብአዊ መብት ሁኔታዎች ባጭሩ ባጭሩ የሚያስቀምጥ የአምነስቲ ታዋቂ የሆነ ብዙ ጊዜ የሚጠበቅ የሪፖርት አይነታችን ነው። ይሄኛው ግን ጥልቀት ያለው በተወሰነ የሰብአዊ መብት ጉዳይ ላይ አተኩሮ እና በተወሰነ ጊዜ እና ቦታ ላይ አተኩሮ የሚሰራው የሰብአዊ መብት ጥናት ዘገባችን ነው ወይም ሪፖርታችን ነው እና ከዛ የተለየ ነው። ሌላው የዚህ አመት የ2019 ዓመታዊ ሪፖርታችን በፈረንጆቹ ኤፕሪል ፈርስት ወጥቷል። ስለ አለፈው አመት በ2019 ዓ.ም ስለነበረው የሰብአዊ መብት ሁኔታ ኢትዮጵያ ስለነበረው ሰብአዊ መብት ሁኔታ ዋና ዋናዎቹ የሚባሉትን እዛ ላይ ዳስሰዋል። እዛ ውስጥ እንግዲህ የተካተቱ በተለያዩ ክልሎች የተፈጠሩ የሰብአዊ መብት ሁኔታዎችን እዛ ውስጥ ተካተዋል። የኒሻንጉል አማራ ክልል ኦሮሚያ ክልል አዲስ አበባ ላይ የተለያዩ ጉዳዮችን ስለ እስር፣ ስለ ፍርድ ሂደት፣ ስለ ግጭት እነዚህን የመሳሰሉ የሚዳስስ ኤፕሪል ፈረስት ላይ ኢትዮጵያ ለ ይሄኛው ግን በዋነኝነት ጸጥታ አካላት የፈጸሟቸው ሕግ ለማስፈጸም ደግሞ ሕግ ለማስከበር በሄዱበት በተሰማሩበት ጊዜ በተወሰኑ የኦሮሚያ ዞኖች እና በተወሰኑ የአማራ ክልል ውስጥ የተፈጸሙትን የሚያሳይ ነው። ይህ ማለት ግን ይህ ሪፖርት የኢትዮጵያ ውስጥ ያለውን ሁሉን ነገር ሪፕሬዘንት ያደርጋል ማለት አይደለም። የተወሰነ ቦታ ላይ ስለተሰራ ማለት ግን ከዚህ የሚወሰደው ትምህርት ለሌሎቹም ጠቃሚ ሊሆን ይችላል። ምክንያቱም በእነዚህ ቦታ ብቻ አይደለም የጸጥታ አካላት ተሰማርቶ ያለው የኮማንድ ፖስት የተቋቋሙባቸው ቦታዎች ኦሮሚያ ውስጥ ብዙ ናቸው። እነዚህ ልጅ ጉጂ ብቻ ሁለቱ ጉጂ ዞኖች ብቻ አይደሉም። ምዕራብ ወለጋ አራቱ ዞኖች ኢንክሉዲንግ ኢሉ አባ ቡራ አማራ ክልል የተለያዩ ቦታዎች ላይ እንደዚህ በኮማንድ ፖስት ስር ያለ የሰጥቶ ሁኔታቸው በኮማንድ ፖስት ስር ያሉ ቦታዎች አሉ እና ለነዛም እንደ ግባት ሆኖ ሊያገለግል የሚችል ነው። እንግዲህ አቶ ፍስሐ እንዳሉት በአንድ የተወሰነ ጥል ጉዳዮች ላይ ሁለት ማለትም በአማራ ክልል እና በኦሮሚያ ክልል በተወሰኑ ጉዳዮች ላይ የተደረገ ጥናት ነው። ቅሬታ ያቀረቡት ተቃውሞ ያቀረቡት ይሄ ሪፖርት ሁሉንም ያካተተ አይደለም በሚል ያቀረቡት ቅሬታ ያቀረቡት አካላት በሙሉ የሚያነሱት ጉዳይ የተሟላ አይደለም ለማለታቸው ሁሉንም ያካተተ አይደለም የሚል ነው እንጂ እስካሁን ይሄ ሪፖርት ወይም ይሄ ሰብአዊ መብት ጥሰት በዚህ ጋር አልተፈጸመም ወደሚል ሪፖርቱን ወደ ማየትም የተሄደበት ሁኔታ የለም፣ ካነጋገርናቸው ሰዎች እንደተረዳነው እና ለምንድን ነው አምነስቲ ኢትዮጵያ ውስጥ እነዚህን ቦታዎች መርጦ በነዚህ ጉዳዮች ላይ ብቻ ለማውጣት የፈለገው? በዋነኝነት እነዚህን ቦታዎች የመረጥንበት አንደኛው መስፈርታችን እዚህ አካባቢ ያለው የጸጥታ ችግርና የሰብአዊ መብት ሁኔታ ብዙ ትኩረት ተሰጥቶታል አላየንም። ይሄ በሚዲያም በሰብአዊ መብት ተቋማትም በኩል ይችላል ብዙ ሪፖርት ሲደረጉ አላየንም። ግን በየጊዜው የተለያዩ ጥቆማዎች ይደርሱን ነበረ። ግን ስናይ ሌሎች ሪፖርት የሚያደርጓቸው ከሌሎቹ አንጻር ማለት ነው። ለምሳሌ ምዕራብ ኦሮሚያ ውስጥ ያሉትን በተለያየ ጊዜም ቢሆን እዚያ አካባቢ ያሉት የሰብአዊ መብት የሚመለከተናል የሚሉ ወገኖች፣ ሌሎች ፖለቲካ ፓርቲዎች ጉዳዩን በተለያየ መልኩ ሲያነሱት ይነገራል። እነዚህ ጉጂ አካባቢ ያሉትን ነገር ግን ምናልባት ከርቀቱ አንጻር ሊሆን ይችላል። ሌላም ምክንያት ሊኖር ይችላል። ኢንፎርሜሽን ቴክኖሎጂ አክሰሰብ ነው። ሰው አደለም ሌላ ሊሆን ይችላል እና ብዙ ትኩረት አልነበራቸውም በቅርብ ጊዜ ማውጣት ጀምረዋል በዚህ ከጃንዋሪ ምናምን በኋላ እየወጡ ያለው ግን የጥናቱን በጀመርንበት ጊዜ እንደዚህ አይነት ነገሮች አልነበሩም በአማራም ክልል ላይ የዚህ የቅማንትና የአማራ የራስ አስተዳደር ምናምን ከተጀመረበት ጊዜ ጀምሮ በተለይ ወደ ግጭት ከመራበት ጊዜ ጀምሮ የሚቀርቡ ነገሮች አሉ ግን ብዙ ትኩረት ተሰጥቶት አላየንም በተለይ የሚተኮረው በዚህ ከዚህ ከቤኒሻንጉል አካባቢ ካለው ግጭት ጋር ለሱ ለብቻ የማተኮር ነገር አለ ሽ መንግስትም እንደዚሁ ትኩረት እዛ ላይ ይመስላል እና ብዙ ተነግሮለት አያውቅም። ይሄኛውም ቢሆን ችግሩ መቆየት እና አስከትለው የሰብአዊ መብት ጉዳት አንጻር ለዚህ እነዚህን ኤሪያዎች ላይ ፎከስ ያደረግበት ምክንያት ዋነኛ ይሄ ነው። የአምነስቲ ሪፖርቶች በሚጠናቀሩበት ጊዜ በዚህ ሪፖርት ላይ እንደጠቀሳችሁት በአካል ና በስልክ የተደረጉ የምርምር ስራዎች ቃለ ምልልሶች ላይ መሰረት ያደረጉ ስራዎች እና አምነስቲ ሪፖርቱን በሚያጠናቅርበት ጊዜ አሰራሩ እንዴት ነው? በአንድ ግለሰብ ነው የሚጠናቀረው? አንድን ጉዳይ በያዘ ግለሰብ ነው? የቡድን ጥናት ነው የሚያደርገው? እንዴት ነው ሪፖርቱን አደባባይ ከማውጣቱ በፊት አሰራሩ ምን ይመስላል? እንግዲህ አምንስቲ ዓለም አቀፍ ድርጅት ነው። በዚህ አይነት ስራ ላይ በጣም ተሻለ ይደረገ ወይ ደግሞ የተሻለ ክህሎትን ያዳበረ ድርጅት በሚሰራበት ጊዜ ምን አይነት ስቴፖች ወይም ደግሞ ሂደቶችን ይከተላል፣ ማን እዚህ ውስጥ ኢንቮልቭ ያደረጋል፣ ማን ይኖርበታል፣ ምን አይነት ኳሊቲ አሹራንስ ወይም የጥራት ማረጋገጥ ሂደት ይኖራል፣ የሚለውን ተቀመጠ አሰራር አለው። ማስረጃ በምን አይነት መንገድ ይሰበሰባል የሚለው በዚህ መልኩ እንግዲህ እዚህ ጥናት ላይ ማስረጃ የሰበሰቡ ሰ ሰዎች ሪሰርቸር እኔ የሚባልም እኔ ብቻ አይደለሁም በዚህ የዚህን ጥናት ዳታ ስብሰባውን ያካሄድኩት። ከዛ በተጨማሪ ደግሞ ተሰብስቦ ሪፖርቱ አናላይዝ ይደረጋል። አናሊሲስ ቱሎችና ቴምፕሌቶች አሉ፣ ወይም ደግሞ መሳሪያዎችና ሞዴል የሚባለው እንደዚህ አይነት ነገሮች አሉ። ሰው የቱጋ ነው ክብደቱ የቱጋ ነው የጎደለው ተብሎ እዛ ላይ ተመስርተን ወደ ሪፖርት መጻፍ እንሄዳለን። ሪፖርት ከተጻፈ በኋላ እንግዲህ የሚሄደው ወደ ግምገማ ይደረግበታል። በእያንዳንዱ ስቴፕ ላይ የሚደረጉ ግምገማዎች አሉ እና ከህግ አንጻር፣ ከፋክት አንጻር፣ ከይዘት ከአጠቃላይ ከሪፖርቱ ይዘት አንጻር የሚደረጉ ግምገማዎች አሉ። ከዛ ደግሞ የቋንቋ ኤዲቲንግ ስራዎች አሉ። ይሄ ሁሉ ተደርጎ በአንድ ሰው ብቻ እዚህ ዴስክቶፕ ላይ ብቻ ቁጭ ብሎ የሚያወጣው ነገር አይደለም። እነዚህ ሁሉ ደረጃዎች አሉ። ለዚህ ነው ይሄ ሪፖርት እንግዲህ ከተጀመረ ከኖቬምበር ጀምሮ ነው ተጀምሮ አጠቃላይ ወጥቶ አሁን እስከ ሜ መጨረሻ ላይ ወጥተውና እነዚህን ሁሉ ሂደቶች ሲያልፍ ነው እንትን ያለው። ሌላው እንግዲህ አምኒስቲ ኦፊስ ያለውም ኢትዮጵያ ውስጥ ሶ ሪሰርች ለመስራት ከመጀመራችን በፊት የማስረጃ መሰረታችን ምን ያህል አለ የሚለውን ቼክ ማድረግ አለብን። እዛ ሄደን ግራውን ላይ ሄደን አይደለም መጀመሪያ ቼክ የምናደረገው። መጀመሪያ ሪሰርቹን ሊያሰራ የሚችል የማስረጃ ቤዝ እንዳለን ቼክ እናደርጋለን ወይም ደግሞ እናረጋግጣለን። ያን ለማረጋገጥ ደግሞ ወደ ተለያዩ ቦታዎች እንደውላለን፣ የሚነገሩትን ቴስት ምስክርነቶች እንሰማለን። ኦኬ፣ ይሄ ነገር ያስኬዳል፣ ወደ ግራንድ መስራት ያስፈልገዋል ደግሞ እንወስናለን። ከዛ በኋላ ነው ወደ ግራንድ የሰራ ነው። መጀመሪያ በስልክ ያነጋገርናቸው ሰዎች አሉ፣ በእነሱ ላይ ብቻ የተመሰረተ አይደለም። ምናልባት ወደ ጉጂ መሄድ አልቻልም ነበር በጸጥታው ሁኔታ ምክንያት እና ለእኛ ብቻ ሳይሆን ለምስክሮች ደህንነት ሲባል ስለዚህ ያሉት ምስክሮች ወደ ሌላ ቦታ መታውን ፊት ለፊት ኢንተርቪው ወይም ደግሞ ምስክርነታቸውን የመቀበል ነገር አካሄደናል። ይህንን እንግዲህ በአማራ ክልልም በተለያዩ ቦታዎች ላይ በመንቀሳቀስ አድርገናል። ወደ ቀረቡት ቅሬታዎች እንምጣና በነጠላ እናያቸው እና በኦሮሚያ ክልል በምስራቅና ምዕራብ ጉጂ ዞን ባወጣችሁት ሪፖርት ላይ በጣም የሰብአዊ መብታቸው የተጣሱ ሰዎች በጸጥታ ኃይሎች ጥቃት የደረሰባቸውን ሰዎች በዝርዝር አውጥታችኋል። የተገደሉ ሰዎች፣ የታሰሩ የጅምላ እስሮችን፣ ጾታዊ ጥቃት የተፈጸመባቸው ሰዎችን እነዚህን በዝርዝር አውጥታችኋል። አቶ ጌታቸው ባልቻ የኦሮሚያ ክልል የኮሚኒኬሽን ኃላፊን አነጋግረን ነበር። እሳቸው የሚሉት ለነዚህ ጥቃቶች እነዚህ ጥቃቶች የተባሉትን ጥቃቶች ለመቀበል እንኳን አምነስቲ የተጠቀማቸው ለቃለምልልስ የተጠቀማቸው ሰዎች የፖለቲካ ፍላጎት ያላቸው ናቸው። እንደዚሁም በስንም ይጠራሉ እና በተጨማሪም ደግሞ በዛ አካባቢ ላይ የኦነግ ሻኔ ብሎ የኦሮሚያ ክልል መንግስት ወይም የኢትዮጵያ መንግስት የሚጠራቸው የኦነግ ሸኔ ብሎ እነሱ ደግሞ ራሳቸውን የኦሮሞ ነፃነት ጦር ብለው የሚጠሩት የታጠቁ ቡድኖች በዛ አካባቢ ላይ በሰዎች ላይ እጅግ በሚዘገነን ሁኔታ የሰብአዊ መብት ጥሰት አድርሰዋል። ስለዚህ መንግስት እዛ ቦታ የገባው ያንን ቁጥጥር ለማድረግ ነው። በተለይ ደግሞ የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን ከመጣ በኋላ በውጭ ሀገር የሚገኙ ማንኛውም የፖለቲካ ኃይል ወደ ሀገር ውስጥ ገብቶ እንዲታገልና እንቅስቃሴ እንዲያደርግ ከፈቀደ በኋላ እዛ አካባቢ ያሉት የታጠቁ ቡድኖች ፍጹም ለዚህ ፈቃደኛ ባለመሆን ወደ ትጥቅ ትግል ሄደዋል፣ ወደ አካባቢውን ወደ ማሸፈር ሄደዋል። ስለዚህ መንግስት በሰላማዊ ዜጎች ላይ እየወሰደ ያለው እርምጃ አይደለም። ኮማንድ ፖስቱም ቢሆን የተቋቋመው የአካባቢውን ማህበረሰብ ለመጠበቅ ነው። አምነስቲ ይሄንን በሪፖርቱ አላካተተም። በነዚህ ኃይሎች ደግሞ ጉዳት የደረሰባቸውን ዜጎች የጸጥታ ኃይላትን ጭምር የሚገደሉትን አላካተትም እና በዚህ ምክንያት አንቀበለውም የሚል መከራከሪያ ነው የሚያነሱት። እና እንደ አምነስቲ ይሄንን እንዴት አላየውም? ምክንያቱም መንግስት ከመግባቱ በፊት በጣም ብዙ አቤቱታዎች ቅሬታዎች ይቀርቡ ነበርና እነዚህ የተባሉት ታጣቂ ኃይሎች እዛ እንደሚንቀሳቀሱ ሪፖርታችን ላይ አለ። ባክግራውንድ የሚለው የሪፖርቱ አካል እንዴት ነው የነበረው ነገር የጀርባ ታሪክ ጀርባ ታሪክ የሚለው ማለት ነው። ይህም በትክክል ይጠቅሳል እዛ አካባቢ የታጠቀንና የሚንቀሳቀስ ኃይል እንዳለ ሰጥታ ችግር እንዳለ ጠቅሰን ነው እንትን ያደርግ ነው ያንን ለመከላከል ደግሞ መንግስት ኮማንድ ፖስት እንዳያቋቋመ ያ ኮማንድ ፖስት ደግሞ የተለያዩ የጸጥታ ዘርፍ የጸጥታ አካላትን ያካተተ እንደሆነ እና እንደሚያስተባብር ገልጸን ነው የተጠቀምነው። ይሄ እንግዲህ ጀርባው ከበስተጀርባው ሴቲንጉን ያስቀመጥንበት ነው እና ይህንን ሪኮግናይዝ አድርገናል። እሱን ሳናስቀምጥ አይደለም። እንትን ያለው ኮማንድ ፖስት መቋቋሙን፣ ሰራዊት መግባቱን፣ እዚ አካባቢ መሰማራቱን በየትኛውም የሪፖርቱ አካል ላይ አልተቸንም ወይም እንደ ሰብዓዊ መብት ጥሰት አላየ ነው። በየትኛው እንደዛ ካረግንም ልክ አይደለንም ግን ስላላረግን እርግጠኛ ነኝ እና የእኛ ኮንሰርን እሱም አይደለም እኛን ያሳሰበና ሪፖርት ላይ ያሳሰበን እሱ አደለም ከገባ በኋላ የተፈጸመው ነገር ታጣቂዎቹ ላይ የተወሰዱ እርምጃዎች ካሉ ልክ ናቸው። ህግ ማስከበር ልክ ነው። እሱንም አልተቻል በዚህ ሂደት ውስጥ ግን በአካባቢ አሉ። ሰዎች ላይ የተገደሉ ሰዎች አሉ። ከእስር ቤት ወጥተው የተገደሉ ሰዎች አሉ። የጅምላ እስር ተፈጽሟል። በአካባቢው ብቻ ሳይሆን ከዚ አካባቢ ተወስደው ሌላ ቦታዎች ጦላይ እና ሰንቀል ላይ ተወስደው ረጅም ጊዜ ፍርድ ቤት ሳይቀርቡ ጥን ያለዋሉ። በዛ ደግሞ ምንም የሚያከራከር ነገር የለውም። ሪፖርቱ ላይ የአያያዝ ነው። ሰርተፍኬት አለ። ከዚህ እስከዚህ ድረስ ስልጠና ወስደው የሰርተፍኬት ተሰጥታችኋል የሚለው ምስክር ሰርተፍኬት ራሱ አያይዘ ነው እና እሱም እንትን አለ ግን ምንድነው የተወሰዱት እርምጃዎች በህግ መሰረት ልክ አይደሉም። ነዋሪዎቹም ሆኑ የሸኔ ታጣቂዎች ከሆኑ በህግ መሰረት ዲል መደረግ ያለበት እንጂ፣ ለምሳሌ ከእስር ቤት እያስወጡ መግደል ሌላ አልነበረባቸውም። መንገድ ላይ ሞተር ስለነዱ የተገደሉ ሰዎች አሉ። ቃላ በሚመስል መንገድ በአንድ ቀን ወደ አስራ ሶስት ሰዎች የተገደሉበት ቦታ አለ። ይሄንን ነው ክሪቲሳይዝ ያደርገው እንጂ ለምንድን ነው የታጠቀውን ኃይል የነካው አላለም። የታጠቀው ኃይል የሚፈጽመው ነገር ደግሞ በየትኛው ሁኔታ በሀገሪቱ ህግ መሰረት ወንጀል ተብሎ የተቀመጠ ነገር የሚያደርግ ከሆነ ይህ ኃይል መንግስት ኃላፊነት አለበት። ስለዚህ እሱ የፈጸመው ነገር አልተካተተልንም፣ ብዙ የሚያስኬድ አይመስለኝም። ምክንያቱም ያ የመንግስት ኃላፊነት ነው፣ በሀገሪቱ የወንጀል ህግ መሰረት የሚዳኝ ነው። ብዙ ጊዜ የተናገርኩት ነገር አለ በዚህ ጉዳይ ላይ የሰብአዊ መብት ህግ እና የወንጀል ህግ ግንኙነትም ልዩነትም አላቸው። በሰብአዊ መብት ህግ አገሪቷ ነች ሄዳ ያንን ግዴታ የወሰደችው ወይም ደግሞ የሀገሪቱ መንግስት ነው የሚወሰደው ስለዚህ ግዴታ የሚጣለው በመንግስት ላይ ነው እና የግዴታው አይነቶች ደግሞ ማክበር፣ ማስከበር እና ማሟላት ናቸው። በዚህ ሁኔታ ስናየው መንግስት እራሱ አላከበረም። እሳቸው እንደሚሉት ደግሞ የታጠቀው ወገን ግድያና ሌላም ድርጊት የሚፈጽም ከሆነ መንግስት ማስከበር አልቻለም ማለት ነው። ስለዚህ ይሄ ራሱ ወደ መንግስት ነው ሪፍሌክት የሚያደርገው ወይም ወደ መንግስት ነው የሚያንጸባረቀው እና እኛ የማስከበር ሁኔታ ውስጥ አልገባንም። ኦሮሚያ በነበረው ላይ ያየነው የማስከበር የማክበር ግዴታውን አልተወጣም ነው ያለው። ወደ ማስከበር ሳንገባ ነው እንትን ያለው። ወደዛ ብንገባ ኖሮ መንግስት ይህን ባለማድረጉ ይህን ወንጀል ተፈጽሟል ነው ብንለው መጨረሻ ላይ ሪፍሌክት የሚያደርገው ወይ ደግሞ ጉዳይ ተመልሶ የሚመጣው መንግስት አልቻለም የሰማይ መብት ግዴታውን አልተወጣም ወደ የሚለው ነው የሚሄደው። ስለዚህ ይህንን ለይቶ ማየት ያስፈልጋል። አቶ ፍስሀ ተክሌ ጋር የተደረገ ውይይት አልተቋጨም። ሙሉ በፌስቡክ ገጻችን እና በዌብሳይታችን ላይ ታገኙታላችሁ። አድማጮች ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሁድ ምሽት መሰናዶ ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንዲሁም በፌስቡክ እና በትዊተር አት ቪኦኤ አማሪክ ብላችሁ ተከተሉን ተነጋገሩ ኢንስታግራምና ዩቲዩብ ላይም ታገኙናላችሁ። አፓችንን ከፕሌይ ስቶርና ከአፕ ስቶር ቪኦኤ ሆርኖ ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ወደ ተከታዩ መሰናዶ እንለፍ። ትግራይ ዛሬ ባረና ግምገማ የግንቦት ሃያን 29ኛ ዓመት ምክንያት በማድረግ የትግራይ ብሔራዊ ክልላዊ መንግስት ባወጣው መግለጫ ኢትዮጵያ አሁን ያለችበት ጊዜ እጅግ አሳሳቢ መሆኑንና በኢህአዴግ ዘመን ተጨብጠው ነበር ያላቸው ፖለቲካዊ፣ ምጣኔ ሀብታዊ፣ ማህበራዊና ዓለም አቀፍ ስኬቶች መቀልበሳቸውን አሊያም እያሽቆለቆሉ መሆናቸውን በመግለጽ በከበዱ ቃላትና አቀራረብ ተችቷል። ሀገሪቱ ገደል አፋፍ ላይ ትገኛለችም ብሏል። የአሁኑን ፌዴራል መንግስትም ከደርግ ጋር አመሳስሎታል። ይህ መግለጫና ፌዴራል መንግስቱም የሰጡት ምላሽ በምልዓት ተዘግበዋል። ለመሆኑ በክልል ውስጥ የሚንቀሳቀሱ ፓርቲዎችና ህዝብስ ምን ይላሉ? ማነጋገር ጀምረናል። የትግራይ ህዝብ ያለበት የድህነት ክብደት ከማንኛውም ሌላው የኢትዮጵያ ህዝብ የባሰ ነው የበረታ ጭቆናም አለበት ሲሉ የአረና ትግራይ ለዲሞክራሲና ለሉዓላዊነት አመራር አባላት አቶ ገብሩ አስራትና አቶ አንዱም ገብረስላሴ ተናግረዋል። ሁለቱም ከቪኦኤ ጋር ባደረጉት ቃለ ምልልስ የግንቦት 20ን 29ኛ ዓመት ምክንያት በማድረግ የትግራይ ክልላዊ መንግስት ያወጣውን መግለጫ የተጋነነ ብለውታል። ባለፈው ሳምንት አንድ ጥያቄ አንስተን ትግራይ ውስጥ የተስተዋሉ ካሉት ሰልፎችና የተቃውሞ እንቅስቃሴዎች ጋር በተያያዘ ሁለቱንም አነጋግረናቸው በክፍል አንድ መሰናዶ አስተናግደን ነበር። ዛሬ ከአቶ ገብሩ አስራት ጋር የተደረገውን ውይይት ክፍል ሁለት ይዘንላችሁ ቀርበናል። ወደ ሰለሞን አባተና አቶ ገብሩ አስራት ውይይት ሉሰዳችሁ አመሰግናለሁኝ። ለጊዜው አቶ ገብሩ አስራት የደወልኩሎት ከግንቦት ሀያ ሀያ ዘጠነኛ ዓመት ጋር ተያይዞ ኢትዮጵያ ውስጥ ያለውን የፖለቲካ አዝማሚያ በአሁኑ ጊዜ እንዲሁም በትግራይ ክልልም ውስጥ ያለውን ሁኔታ እንዲገመግሙልኝ ነበረ ካሎት ሰፊ ልምድ ከመጀመሪያው ጀምሮ በአመራር ውስጥ በትግሉም ውስጥ የነበሩ ሰው በመሆኑ ምክንያት እና፣ በቅድሚያ እስቲ ሰሞኑን የትግራይ ብሔራዊ ክልላዊ መንግሥት ካወጣው መግለጫ እንነሳ። የኢትዮጵያን የአሁን ሁኔታ የገመገመበትን መግለጫ ከግንቦት ሀያ ጋር አያይዞ ያወጣውን መቼም ሙሉውን መግለጫ አይተውታል፣ ሰምተውታል የሚል እምነት አለኝ። አቶ ገብሩ፣ እስቲ ከዚህ መግለጫ አኳያ እርሶ በራሶ አተያይ በራሶ ግምገማ ይግለጹልኝ። በምን ሁኔታ ላይ ነው አሁን የትግራይ አጠቃላይ ህይወት የሚገኘው? መልካም። በእኔ አስተያየት እንግዲህ ኢትዮጵያ ውስጥ ባለፉት አራት፣ አራት ተኩል ዓመታት የተካሄዱ እንቅስቃሴዎችና የተወሰኑ ለውጦች እንዳሉ እንገነዘባለን። በአጠቃላይ በሀገሪቱ ውስጥ ማለት ነው። እና ይሄ አደግ ተመርጫለሁ ባለ በሁለት ሺ ሰባት ተመርጫለሁ አለ እንዲያውም መቶ ፐርሰንት ነው የተመረጡት ካለ በኋላ ከሁለት ሺ ስምንት አመተ ምህረት ጀምሮ እስከ አሁን ድረስ በሀገራችን መረጋጋት የታጣበት የፖለቲካ ቀውስ የተከሰተበት አሁን ደግሞ ወደ ህገ መንግስታዊ አይነት ቀውስ የገባን ያለንበት ሁኔታ እገነዘባለሁ። ከዚህ አንጻር ህወሀት እንደምናውቀው በኢትዮጵያ የፖለቲካ ሁኔታ ቁልፍ ቦታ የነበረው ድርጅት ነው። ከሁለት አመት በፊት ግን ይሄ የድርጅቱ የበላይነት በሌሎች ተነጥቆ፣ አሁን ከሞላ ጎደል የህወሀት እንቅስቃሴ ትግራይ ውስጥ ነው ያለው። ከዛ በኋላ በተደጋጋሚ የምናዳምጣቸው የምንሰማቸው ተደጋጋሚ መግለጫዎች አሉ በርካታ መግለጫዎች ከዛ ጊዜ ጀምሮ ከዛን ጊዜ ጀምሮ የሚነሱ መግለጫዎች መሰረታዊ ይዘታቸው አንድ ህገ መንግስቱ እየተጣሰ ነው ሁለት የውጭ ወራሪዎች ሊወርን ነው የሚሉ በእነዚህ ዙሪያ ነጋም ጠባም የካቲትም ሲከበር ግንቦት ሃያም ሲከበር ማዕከላዊ ኮሚቴም ስብሰባ አካሄዶች ሲያጠቃልል የሚሰጡ ነገሮች መግለጫዎች እነዚህ ናቸው አሁን ያለው መንግስት ህገ መንግስቱን እየጣሰ ነው። በተጨማሪ ሊወሩን ነው፣ በኃይል ሊያንበረክኩን እየተንቀሳቀሱ ነው። በተለይ ሻእቢያና የአብይ መንግስት ማለት ነው። ስለዚህ የትግራይ ህዝብ በዚህ ተነስ ብለው የሚቀሰቅሱበት በትግራዩም ፍርሃት የተነያኘበት ሁኔታ ነው ያለው ታየው። በተጨማሪ ይሄ እንግዲህ በእነሱ በኩል ያለ የተነገረ ነው። በዛ አካባቢ ህወሓት ውስጥ እኔ ምንም አይነት የለውጥ ፍንጭ አልመለከትም እንግዲህ አሁንም እያሰበ ያለው ድሮ በነበረበት ሳጥን ውስጥ ሁኖ ነው እያሰበ ያለ። አሁንም ስለ አቤታዊ ዲሞክራሲ ወይ ለፍረስ ባለ ለዘ ባለም ስለ ይሄ ልማታዊ መንግስት እየተናገረ ይገኛል። አሁንም ስለ ጠላቶች ነው እየተናገረ ያለ፣ ስለ ጠላቶች አሉብን፣ የውስጥም የውጭም ጠላቶች አለብን እያለ ነው እየተናገረ ያለው በተለይ እዛ የምንንቀሳቀሰው እንደ አረና ያለ ድርጅት በአንድነት ነው የፈረጀው። በባንዳነት ፈርጀው ልክ ባንዳ ብሎ ከፈረጀው በኋላም በባንዳ ላይ እንደምታደርገው ጥቃት ሁሉ በእኛ አባላት፣ በእኛ አመራሮች፣ በእኛ አጠቃላይ ደጋፊ ላይ ከፍተኛ ጥቃት እየተፈጸመ ይገኛል። ድሮም ነበር፣ አሁንም ያልተለወጠው ነገር ይሄ ነው እና ቢያንስ ኢህአዴግ በአጠቃላይ ጥፋት አጥፍቻለሁ ከእንግዲህ ደግሞ ለወጣለሁ የተወሰነ ሪፎርም ወይ የፖለቲካ ለውጦችን አደርጋለሁ ቢልም ሕወሓት ውስጥ ይሄ ነገር ፈጽሞ የሌለበት ሁኔታ እና በድሮው አስተሳሰብ በድሮው የአስተሳሰብ ማዕቀፍ እየሄደ ያለበት ሁኔታ እና ሕገ መንግስቱን ድሮም አላከበረውም አሁንም ጭራሽ እያከበረ አይደለም። በቅርቡ ደግሞ ትልቁ ነገር፣ አሳዛኝው ነገር ሕዝቡን ለጦርነት መቀስቀሱ ነው። ሕዝቡን ለጦርነት እንዲነሳሳ እና ለዚህም አሁን ለዘብ ባለ ቋንቋ በአንድ አይለው የነበረውን ወደ ተላላኪ አውርዶ ለዘብ ባለ ቋንቋ በተቃዋሚዎቻችን ላይም ስቃት ለመፈጸም እየተንቀሳቀሰ ያለበት ሁኔታ ነው። መግለጫው ይህን ነው እኔ የታዘብኩት። ከዚህ ሌላ ትግራይ ውስጥ እንግዲህ የማይታበሉ ሀቆች አሉ። የማይታበሉ ሀቆችን መቀበል ጥሩ ይመስለኛል። አንዱ በኤርትራ በኩል የሻእቢያው መሪ ኢሳያስ አፈወርቂ በሀገራችን ጣልቃ በመግባት የሰጠው መግለጫ ለህወሀት ህይወት ትንፋስ የመዝራት ያህል እቆጥረዋለሁ። ያደርገዋል ወይ አያደርገውም? አቅም አለው ወይ? የዲፕሎማሲ ድጋፍ አለው ወይ? ሀይልስ አለው ወይ? ኢኮኖሚ አቅሙ ሁሉ አለው ወይ? ሌላ ነገር ሁኖ ግን በሰው ሀገር ገብቼ ህወሀትን እደመስሳለሁ ማለቱ ይሄ ተገቢም አይደለም። ይሄ አንድ ጉዳይ አለው። በሌላ በኩል ደግሞ የህወሀትን ህይወት የዘራው በዚህ በተለይ እነ ዶክተር አብይም በኩል ያለው ነገር ነው። የትግራይ እናቶች መልሳችሁ እንዳታለቅሱ ወጣቶች እንዳታልቁ የሚለው ንግግር ራሱ አላስፈላጊና ጭራሽ ከአንድ መሪ የማይጠበቅ ጉዳይም አለ። እነዚሁን እንደ ስጋቶች አይቷል። ግን ደግሞ በተጨባጭ የጦርነት ሁኔታ ያለበት ሁኔታ በእኔ በኩል የለም። ግን ህወሀት በምድር ላይ የሚያቆመው ሀይል የለም ብሎ የሚያሳያቸው ነገሮች ሁሉ የጦርነት ናቸው። ፊልሞች ውስጥ ቅስቀሳዎች ሁሉ የጦርነቱ እየሆኑ ነው በእኔ እይታ። ይሄ አደገኛ አካሄድ ነው። በህወሓትም በኩል የማዕከላዊ መንግስትም ስለ ጦርነት ማንሳቱ ተገቢ አይደለም እና ጦርነት ለማንም አይፈይድም እና ጦርነት የሚፈልግ ጦርነትን ቀስቅሶ በስልጣን ላይ ለመኖር የሚፈልግና የጦርነትን ችግር የጦርነትን መዘዝ ካልሆነ በስተቀር አሁን የኢትዮጵያ ህዝብ ጭራሽ ጦርነት፣ ውጊያ አያስፈልገውም የሚል አስተያየት አለን። ግን የተሄደ ያለ እየተያደ ያለ በሚዲያዎችም በኩል በሁሉም ሚዲያዎች ማለት ነው በትግራይ ሚዲያዎችም ያለው ህወሀት ነው የሚቆጣጠራቸው። ሚዲያዎችም ቢሆኑ የማዕከላዊ መንግስት ሚዲያዎችም ቢሆኑ ይሄን ነገር በጣም እያጋጋሉት፣ እያሟሟቁትና በማዘብ ፈንታ ይሄ ወደ ህዝቡም ሂደው ድንጋጤ የሚፈጥርበት ችግር የሚፈጥርበት ስጋት የሚፈጥርበት ሁኔታ ነው ያለው እና እኔ በአጠቃላይ ሁኔታው ሳየው ይሄ ለውጥ የተባለው ነገር ወደ ከፋ ወደ ባሰ ችግር እየወሰደ እንዳለ ከፖለቲካ አንጻር ነው እንግዲህ ያሉት። እንግዲህ ግጭቶች ይኖራሉ ወይ? እንዴት ነው የሚስተናገዱት? ምንድን ነው የሚደረገው? ሌላ ነገር ሆኖ ሁኔታው ግን ለተቃዋሚዎች አይመችም። ለዲሞክራሲ የሚመች ለምርጫም የሚመች አይደለም። በተለይ እዚህ መጨመር የሚፈልገው አሁን ያለው ትልቁ ውዝግብ ይሄ ምርጫ እናካሄድ አናካሄድ የሚለው ነው። ወደዛ እመጣለሁ። ቶ እንግዲህ እስካሁን ያለው እንግዲህ አሁን የህብ እያለው እስካሁን ያለው እሺ፣ ስለ ጦርነት ጉዳይ አንስተው ነበር እና ከዚህ በፊት ጠቅላይ ሚኒስትር አብይ አህመድ ሲናገሩ በአንድ ወቅት በሰላም እንፎካከር ማለት እያለ ችግርም ካለ ይህን ችግር አብረን እንፍታ ማለት እያለ መተላለቅን ምን አመጣው ስለ ጦርነት መናገርን ምን አመጣው ብለው በእሳቸውም በኩል እንዲሁ የጦርነትን ሀሳብ የሚቃወም መልእክት ሲያስተላልፉ ሰምተናል። ለመሆኑ የእሳቸውን የትግራይ እናቶች ልጆቻችሁን እንዳታለቅሱ የሚል አባባል እንዴት ቢረዱት ነው የትግራይ እናቶች ወይም የትግራይ ህዝብ እንዴት ቢረዱት ነው? እርስዎስ ራስዎ እንዴት ተረድተውት ነው ይሄን አስተያየት የሰጡት? አሁን እኔ እንግዲህ ይሄ የተረዳሁት ምንድን ነው፣ ነገሩ የተነሳው ከዚህ ህወሓት፣ ህገ መንግስቱን በመጻረር ምርጫ አካሄዳለሁ እኔ መብት አለኝ ምርጫ ትግራይ ውስጥ አካሄዳለሁ ካለው በኋላ የተሰጠ መግለጫ ነው። እና ይሄ ምርጫ መካሄድ አትችሉም የሚለው ነገር አለ፣ ህገ መንግስት እየጣሳችሁ ነው እና ህገ መንግስት የማስከበር ኃላፊነት አለኝ ይሄም የማድረግ የማስፈጸም ብቃት አለኝ ያለኝን ነገር እኛ ከነ ሙሉ ኃይላችን ነው ያለ ነው እና ይሄን ማድረግ አትችሉም ከሚለው ጋር ተያይዞ በመምጣቱ ነው እንጂ በሌላ ቢሆን ከ ከነ ሙሉ ይዘቱ ነው የተናገሩት። ያለሁት ያን የተናገሩት ከዚህ ከህወሓት ብቻዬን ምርጫ ላካሄድ ይችላለሁ ከማለት ጋር ተያይዘው የተነሳ ጉዳይ፣ በተጨማሪም ያው ሙሉ ኃይል አቅምም አለን ማለት ስለተነሳ ነው እንጂ እንዲሁ መናገር ተራ ንግግር ይሆን ነበርና ወዮላችሁ ይሄን ካደረጋችሁ ከእናንተም ተርፎ እናቶችንም ወጣቶችንም ሊያለቅሱበት የሚችሉ እንደገና ወደ መከራ የሚደርሱበት ሁኔታ ሊገቡ ይችላሉ ያለው መልእክት ግልጽ ነው። ከመልእክቱ የሚመስለኝ እና የሚያሻማ ነገር የለውም። እናቶች የሚያለቅሱት ወጣቶች እንደገና ቆጠር አለን ሲኖር ነው። እንግዲህ እናቶች ማልቀስ እና የወጣቶች መሞት የሚከተለው አቶ ገብሩ ለመሆኑ በዚህ መግለጫ ውስጥ እንደተጠቀሰው የትግራይ ሕዝብ ባለፉት 29 ዓመታት ተጠቃሚ የሆነባቸው ስራዎች ተሰርተዋል፣ እርሶም ራስዎ በአመራር ላይ ከነበሩበት ጊዜ አንስቶ ያለውን ጨምሮ ማለት ነው። እስካሁን ድረስ ባለው ሁኔታ ከዚህ በፊት አንድ የእርሶን ፓርቲ አባል ሳነጋግር በኢትዮጵያ ውስጥ በድህነት የትግራይን ሕዝብ ያህል የደህየ የለም ብለው ገልጸውልኝ ነበረ። እርሶ ምን ያስባሉ? አዎ እሱ ነው። ምን መሰለህ እንግዲህ ይሄ ልማት የሚሉት ነገር ማየቱ ጠቃሚ ይመስለኛል። ልማት ምንድን ነው በሚለው ላይ የግንዛቤ ችግር ያለው ይመስለኛል። ልማትና እድገት የተለያዩ ጉዳዮች ናቸው። እድገት በሀገሪቱ የአጠቃላይ ምርትና አገልግሎት መጨመር ነው። ልማት ደግሞ ይሄ የምርትና የአገልግሎት መጨመር ወደ እያንዳንዱ የህብረተሰብ ክፍል የማደረሱ ጉዳይም ያጠቃልላል። እና አሌ የማይባል በኢትዮጵያ ውስጥ በእርዳታ ይምጣ በበግር ይምጣ ከህዝብ የተሰበሰበ ገንዘብ ይሁን ባለፉት አመታት እድገት ነበር። ይሄም የማይካድ ነው። ይሄ እድገት ግን ጥቂቶች የዘረፉት፣ ጥቂቶች የበለጸጉበት፣ ጥቂቶች ይበልጣ የተጠቀሙበት ነው እንጂ ወደ ህዝቡ ወርዶ የህዝቡን መሰረታዊ ችግር የፈታ አይደለም። ይሄም በሁሉም አካባቢዎች ያለ ነው እና የድህነት መጠን መለኪያ ያለ እንግዲህ የገቢ አለ በገቢ አንጻር ሲታይ የትግራይ የድህነት መጠን ከሌሎቹ ላቅ ብሎ ይገኛል። በሁለቱ ቁጥር ነው ሀያ ዘጠኝ ምናምን ከመቶ ነው ከድህነት ወለል በታች ያለው። እና እንግዲህ የተወሰኑ ባለስልጣኖች ወይም እዚህ ባለሀብቱን እዛም ገንዘብ የያዘ ሊኖር ይችላል። የህዝቡ ሁኔታ ግን ከሌላው አካባቢ ሁሉ የከፋ እንደሆነ ይሄ እኛ አይደለም ይሄ ጉዳይ የማዕከላ ውስጥ አስክ ሲያጠናው የተለያዩ የአለም አቀፍ ተቋማትም ያረጋገጡ ስለሆነ ይሄ ይሄ ይሄ ነው እውነታው ይሄ ነው እንግዲህ ችግሩ ምን ይመስላል። ይሄ ነው። እንዲያውም መነገር ያለበት ጉዳይ የሚመስለኝ የትግራይ ህዝብ በልማትም ከሌላው የተሻለ ነገር የለውም። ህዝብ እንደ ህዝብ ነው እንግዲህ እየተናገርኩ ያለሁት በአፈናውም የባሰ አፈና የሚያስተናግድ ህዝብ ነው። በጣም የታፈነ አንድ ለአምስት የሚሉት ጭራሽ መብት የሚባል የሌለው በቅርቡ እንኳ እያየ ነው መንገድ ላይ ሰላማዊ ወጣቶች የሚገደሉበትም የተገድለውም ምንም ጥያቄ የማይነሳበት ሁኔታ ያለ ህዝብ ነው እንጂ ከሌላው የበለጠ የተጠቀመበት ሁኔታ አላይም። ባለስልጣኖች ተጠቅመው ሊሆኑ ይችላሉ። እነዚህ መሀል የነበሩ ከእነሱ ጋር ትስስር ያላቸው ሽርክና ያላቸውም ተጠቅመው ሊሆኑ ይችላሉ። የዚህ ምን ያህል ነው ጥናቱ ከሌሎች ውስጥ በምን ያህል ይበልጣል ጥናቱ የለኝም። ህዝቡ ግን እንደ ህዝብ አሁንም በችግር እና ከሌላው አካባቢ ጋር ሲነጻጸርም በድህነት መስፈርቱ ዝቅ ብሎ የሚገኝ ነው። እስቲ ወደ ራሶ ልመለስና ቀደም ሲል ካነሳሁ ጥያቄ እርሶ የክልሉ መሪ ነበሩ፣ የፓርቲው መሪ ነበሩ፣ ህወሀትን ማለቴ ነው። ከአንጋፋ የፓርቲው ታጋዮች አንዱ ንዎትና እርሶ ራስዎን መለስ ብለው ገምግመው ያውቃሉ አቶ ገብሩ? የተጸጸቱባቸው አጋጣሚዎች ነበሩ? እንዲህ ማድረግ ነበረብን የሚል ከመጀመሪያው ጀምሮ። አዎ፣ እንግዲህ ግልጽ ለማድረግ ይሄ እንግዲህ ሉዓላዊነትና ዲሞክራሲ በኢትዮጵያ በሚለው መጽሐፌ ላይ በግልጽ አስቀምጨባለሁ። ከጅምሩ ለምንድ ነው ኢትዮጵያ ውስጥ ዲሞክራሲ ያልሰፈነው፣ ለምንድ ነው ነጻነት ያልሰፈነው፣ ለምንድ ነው ህዝቡ ዘንድ የሚደርስ ልማት ያልተካሄደው የሚለው አንስቼ ተናግር ያለው። ይሄ የግለሰቦች ጉዳይም አይደለም አሁን ደግሞ በአረና ፓርቲ ውስጥ አለን። የአረና ፕሮግራም የሚመለከት ሰው ካለ ያገኘ ሰው ካለ ሁለት ነገሮች እዛ ድሮ የሄድኩበትን የሚያርሙ የሚያስተካክሉ ሁለት ጉዳዮች አስቀምጫለሁ። አንዱ ይሄ አብዮታዊ ዲሞክራሲ የሚባለው ርዕዮተ ዓለም መከተል የአፈና ርዕዮተ ዓለም ነው። ይሄ ርዕዮተ ዓለም እንዲያውም ወደ ሶሻሊዝም ለማሸጋገር የሚያስችል አቅጣጫ እንጂ ካፒታሊዝምን ለመገንባት ነጻ ገበያን ለመገንባት የማያስችል ስለሆነ ይሄን አቅጣጫ ተከትሎ መሄድ ዞሮ ዞሮ ባለሀብቱን የሚያደቅ ነጻነትን የሚጋፋ የአንድ ፓርቲ አምባገነነት የአንድ ፓርቲ መሪነት ብቻ፣ በዚህ የሚያምን መሪ ድርጅት ይለዋል፣ ቫንጋርድ ይለዋል፣ ዲክታተርሺፕ ይለዋል እና በዚህ የሚያምን ስለሆነ ይህ አካሄዳችን በኢትዮጵያ እንደማይበጅ እኔም የዚሁ ተሳታፊ መሆን የስህተት መሆኑ ነው። አንዱ ትልቁ ነገር በአስተሳሰብ ደረጃ ያስቀመጥኩት። ሁለተኛው ደግሞ ይሄ መገንጠል የሚሉት ነገር አሁን በህወሀትም ከህወሀት ጋር አብረን እንሰራለን የሚሉት ድርጅቶችም የሚያቀናቅኑት ይሄ መገንጠል የሚለው በህገ መንግስቱም የሰፈረው መጀመሪያ የእኛ የህወሀት የተሀት ፕሮግራም ድሮ አሁን ደግሞ በህገ መንግስቱ የሰፈረውም የመገንጠል መብት ብሎ የለም። እኛ መኖር ያለብን በኢትዮጵያ ማዕቀፍ ስር ነው እንጂ ይሄ መገንጠል ብሎ ነገር መኖር የለበትም የሚለው ሁለተኛው ስህተት ብዬ ያስቀምጥኳቸው እነዚህ ናቸው እና በዚህ አጋጣሚ ማለት የምፈልገው አሁን ይሄ ነገር በትግራይ ልሂቃን አሁን ብቅ ብቅ እያሉ ያሉ ፖለቲካ ፓርቲዎች፣ ህወሀትም ጭምር ደጋግሞ የሚያነሳው ይሄ አሁን እያነሳው ያለ የመገንጠል ጉዳይ ከታሪክም፣ ከኢኮኖሚም፣ ከትስስሩም፣ ከማህበራዊ ትስስሩም፣ ከባህላዊ ትስስሩም፣ ከሁሉ አንጻር ሳየው ጭራሽ የማይሆንና የማይታሰብ ቢደረግም ለትግራይ ህዝብ የሚጎዳ የትግራይ ህዝብ ብሔራዊ መብት የትግራይ ህዝብ ጥቅም የሚጠበቀው በኢትዮጵያ ማዕቀፍ ስር ነው የሚል እምነት አለኝ እና እነዚህ ሁለቱ ነገሮች ናቸው እንግዲህ ከራሴን ስገመግም እንደ ፖለቲካ የማየው እና አሁንም ያለው አካሄድ ቅድም ያነሳው በድሮ ቦክስ ነው አሁንም እያሰው ያለሁ ያልኩ ይሄ ነጻነትን የሚቀበል ብዙ ፓርቲዎች ሀሳቦች እንዲወዳደሩ ድርጅቶች እንዲወዳደሩ ሲቪል ማህበረሰብ እንዲደራጅ የማይፈቀድ አካሄድ ነው ያለው አሁንም ትግራይ ውስጥ ይሄ ነው ደግሞ ዋናው ችግር። ገሌ ገሌ ግለሰብ የሚሰጥ ሳይሆን ፓርቲው እየተከተሉ ያለው አቅጣጫ ይሄ አፋኝ አቅጣጫ ነው። በዚህ ላይ ለውጥ ማድረግ ነበረበት። አሁንም ይሄን ይዞ ነው ስለ ነጻነት፣ ስለ ህገ መንግስት መከበር፣ ስለ መጫም እየተናገር ያለውና ይሄ ስደት ነው ነው የምለው አቶ ገብሩ ህወሓት ህዝቡን ለጦርነት እያዘጋጀ ነው፣ ህገ መንግስቱንም አላከበረም፣ በፊትም አያከብርም ነበር ብለውኛል። አሁን ባለው ሁኔታ አሁን ከገለጹልኝ ሁኔታዎች አንጻር በትግራይ ህዝብ መካከል የጦረኝነት መንፈስ ወይም ስሜት ከሌሎች ጋር የመዋጋት ፍላጎት ወይም ዝግጁነት አለ እንዴ? አሁን ጭራሽ እንግዲህ ይሄ ከመነሻው ማየት ጥሩ ይመስለኛል መልካም ይመስለኛል። የትግራይ ህዝብ ፍጹም ሰላማዊ ነው። አሁንም ሰላም ይፈልጋል። ከሰላም ነው የሚጠቀመው። በጦርነት የሚጠቀምበት ሁኔታ የለም። ጦርነት ቢካሄድም እነዚህ ጦርነት የሚያደርግ ብለው የሚቀሰቅሱ አይደለም በጦርነቱ የሚማገዱት። የሚቃጠሉት እነሱ ውጭም ሊኖሩ ይችላሉ። ልጆቻቸው፣ ቤተሰቦቻቸው አብዛኛዎቹ ውጭ ናቸው ያሉ። ስለዚህ የዚህ እሳት ገፈት ቀማሽ የሚሆነው ህዝቡ ስለሆነ ህዝቡ ጭራሽ ጦርነትን አይፈልግም። ደግሞ ያውቀዋል ጦርነት ምን ያህል አስከፊ እንደሆነ የትግራይ ህዝብ ለአስራ ሰባት አመታት ያደረገው ጦርነት፣ ኋላም ከሻቢያ ጋር በተደረገው ጦርነት የከፈለው መስዋዕት በቂ ነው እንላለን። ይሄ ነው የህዝቡም ፍላጎት ይሄ ነው። ግን ደግሞ ህዝቡ አሁን የመወሰን አቅም የለውም፣ የመወሰን መብት የለውም። እሱን መታወቅ ያለበት እንዲያውም እዚህ ላይ መታየት ያለበት ባለፈው ጊዜ በትግራይ ያለው ሁኔታ ቅድም ያልኩ ከፖለቲካው ማስተሳሰብ ተነስቶ ፓርቲ መንግስትና ህብረተሰብ አንድ አድርጎ ተቆጣጥሮ የሚሄድ አስተሳሰብ ነው ያለው። ህዝቡ በነጻነት ተደራጅቶ በፓርቲ ላይ ጫና ሊያሳድር የሚችልበት ህዝቡ በነጻነት ተደራጅቶ በመንግስት ላይ ጫና ሊያደርግ የሚችልበት ፍጹም ሁኔታ የለም። ይሄ ነው አደጋው እንጂ ህዝቡ በነጻነት የመወሰን ህዝቡ በነጻነት የመደራጀት ሀሳቡን የመግለጽ ሀሳብ ቢኖረው ወደ ጦርነት ፍጹም የሚገባበት ሁኔታ የለም እና ስጋቱ የእኔ ስጋትም የምለው አሁን ባለፈው ጊዜ የህዝብ ስብሰባ ተደርግ ተብሎ ነበር። ኮንፈረንስ፣ ህዝባዊ ኮንፈረንስ ተባለ እና ተሰበሰቡ የህዝባዊ ኮንፈረንስ የበሰነው ውሳኔ የፓርቲው ውሳኔ ነው። የክልሉ ምክር ቤት እንዲነሳ መቶ በመቶ በፓርቲው ቁጥጥር ስር ነው። እነሱ የፓርቲው አባላት ናቸው፣ መቶ በመቶ የህዝብ ኮንፈረንስ የተባለውም የፓርቲ አባላት ናቸው። ስለዚህ ፓርቲው ራሱ ህዝብ ነው፣ ራሱ መንግስት ነው። እንደዚህ ሆኖ በሚሄድበት ሁኔታ በመንግስት የሚወሰን በፓርቲም የሚወሰን በህዝብም ኮንፈረንስ ይወሰን ቢባል ህዝቡ ይሄን ተቃውሞ የሚገልጽበት ሁኔታ የለም። ለዚህ ነው እኮ እኛም በዚህ ህዝብ መሀል ሁነን የምንሰራበት ሁኔታ ያለም እንዳአረን አሁን ባለው ሁኔታ ሁሉም የህወሀትን የበላይነት ካልተቀበለ የህወሀነት አቅጣጫ ካልተቀበለ ድረስ ምንም ትርጉም የለውም እና ህዝቡ ሰላማዊ ነው ሰላም ነው የሚፈልገው ግን ህዝቡ ሰላም ይፈልጋል ማለት ፓርቲው የሆነ ነገር ሊቀሰቅስ ይችላል የፓርቲ አመራሮች የሆነ ነገር ሊቀሰቅሱ ይችላሉ በዚህ ረገድ እኔ ጥፋቱ ይሄም ቢሆን ማለት ነው። ቅድምም አንስቻለሁ፣ የእሱ ብቻ አይሆንም። ሌላው ወገንም ወደ ጦርነት እኮ የሚገባ ተዋጊ ሲኖር ነው ጦርነት የሚገባ እና በመንግስት በኩልም ጦርነት አይደለም መስበቅ ያለበት ወደ ጦርነት አይደለም መታየት ያለበት ነገሩን በህጋዊ መንገድ ይሞክራል፣ በድርድር ይሞክራል። ሌላው በሌላው በኩል ያለው ደግሞ በሻቢያ በኩል ያለው ይሄ ጣልቃ መግባት አባዜም ይሄን ጉዳይ ካለ ግን ከተፈጠረ በተጨባጭ ከተፈጠረ ግን ህዝቡም ሊዋጋ ይችላል። ይሄ ከተፈጠረ ማለቴ ነው። አለበለዚያ ግን ፍላጎቱ ይሄ በስልጣን የመቆየት የለቀቀውን ስልጣን መልሶ የማጠናከር ከዚህ የተነሳ ስጋቶች የሚፈጥሩት የህዝቡ የሚጋራው አይመስለኝም። ግን ደግሞ አሁን ህዝብ ስንል በትግራይ ሁኔታ በነጻነት የሚወስንበት ምህዳር የለም፣ በነጻነት የሚደራጅበት ምህዳር የለም። በዚህም መሰረት በመንግስትም በፓርቲም ተጽዕኖ ማሳደር የሚችልበት ሁኔታ በሌለበት ሁኔታ የማን ውሳኔ ነው የሚባል። አሁን አሁን ቅድም ይሄ እነዚህ የተለያዩ ድርጅቶች የመገንጠል ነገር የሚያነሱ የሉዓላዊ ትግራይ መመስረት የሚያነሱ ሁሉ በነፃነት ተደራጅተው ህዝብ ይወስን መልካም ነበር። ግን ይሄ በሌለበት ሁኔታ ህወሓትንም ጭምር እያሳሳቱ በህወሓትም ላይ ጫና እየፈጠሩ ህገ መንግስቱን አይደለም ለትግራይ ህዝብ የማይጠቅመውን ነገር ውሳኔ ላይ እንዲደርስ የሚያደርጉት ግፊት ሁሉ አደገኛ አካሄድ ነው ነው የምለው። አቶ ገብሩ እነዚህ ባንዳ ተላላኪ እና የመሳሰሉ ተቀጥላ ስያሜዎች በኢትዮጵያ ፖለቲካ ውስጥ ከረጅም ጊዜ ጀምሮ የነበሩ ናቸው ባለፉት አርባ ዓመታት እና ከዚያም በላይ ስንሰማቸው የቆዩ ናቸው እና በተለያዩ አጋጣሚዎችም የተለየ ሀሳብ ያላቸውን ሰዎች ተስፋ ለማስቆረጥ ወይም ለማስደንገጥ የሚባሉ ይመስላሉ በእናንተም አባላት ላይ አሁን እርሱ እንደገለጹልኝ በማህበራዊ መገናኛዎች እና በተለያዩ መድረኮች እንዲህ ሲባል ይሰማል ይታያል ባንዳ በመሰረቱ ከመነሻው ለውጭ ኃይል ያደረ የሚጠራበት ስያሜ ነው፣ ከመነሻው እንደምናየው። ነገር ግን አሁን በነዚህ ስሞች መጥራት በራሱ አንድ ነገር ሆኖ አልፎ፣ በነዚህ ስሞች መጠራት ያደረሰባችሁ የአካል ጉዳት አለ? በተጨባጭ የሚቆጠር የመዘገባችኋቸው? መጀመሪያ በዚህ በባንዳ የሚለው ነገር ያነሳው ልጀምር። ይሄ አንድ ድርጅት በሀሳብ ማሸነፍ በድርድር ማሸነፍ ሲያቅተው ተቀናቃኞችን ፈርጆ የመምታትና ፈርጆ ስም ለጥፎ የማጥቃት አካሄድ ነው የሚፈልገው። ይሄ ህወሀት እስካሁን ድረስ እኛን ሌላውም ቢሆን ስም ሳይለጥፍ አይሄድም። ጠላት ሁል ጊዜ ይፈጥራል። ሁል ጊዜ ጠላት ነው የሚፈጥረው። ወይ ትምክተኛ ነው፣ ወይ ጠባብ ነው፣ ወይ ባንዳ ነው፣ ወይ ተላላኪ ነው፣ ወይ ጥገኛ ነው። በጣም ብዙ ቅጽሎች አሉ። እነዚህን ለጥፎ ነው የሄደው። ኢህአደግም እንደዛ ነው። አሁን የሚያሳዝነኝ ዶክተር አብይን ባለፈው ጊዜ ፓርቲዎችን በደፈና ባንዳዎች አሉ በሚል መሄዳቸው በጣም ነው የሚያሳዝነው። ምን ማለት ነው? ባንዳ ማለት እንዳልከው የሀገር ክህደት የሚፈጽም ከውጭ ጠላት ጋር ሆኖ አገርን የሚያደማ የሚያጠፋ የሀገርን ምስጢር ሌላ የሚሰጥ ነው። ይሄ ካለ እንደ ፓርቲም መቆም የለበትም፣ መታገድ አለበት። ባንዳ ፓርቲ ካለ መታገድ ነው ያለበት። እንደዛ ያለ ፓርቲም ካለ መከሰስም አለበት፣ ፍርድ ቤትም መቅረብ አለበት። ይሄ በደንብ በጣም ለማሸማቀቅ ብልጽግናም ቢሆን በዶክተር አብይ በኩል የተነገረ ስለሆነ ህወሀትን ይሄ የሚጠቀሙት ስልት ተቃዋሚን ለማሸማቀቅ ተማቃዋሚን ለመምታት ነው። እና ካነሳው ጥያቄ ጋር ግለጽልህ አረና ከተመሰረተ ከአስራ ሁለት አመት ጀምሮ ሞትም ደርሶበታል። የና ገና ጊዜው ሲደርስ ይሄም እንጠይቃለን። ተገድለዋል አባላቱ አመራሮቹ ተገድለዋል፣ ታስረዋል፣ ተገድፈዋል። አሁንም በእስር ላይ ያሉ አባላት አሉ። ከዛ የበለጠ ግን በማህበረሰብ ውስጥ እንዳይኖሩ እየተደረጉ ያሉ ግፎች በአማሪዎቻችን በጣም የሚያሳዝን ነው እና ሊቀመንበሩ አብርሀ የህዝብ ግኝነቱ አንዶም ተክለዚ የድርጅት ኃላፊው የቤት ኪራይ እንኳን እንዳይከራዩ አከራዮቹን እየሄዱ እንዳታከራያቸው ብሎ የሚያባርሩበት ሁኔታ ነው። ይሄ የከፋ የሰብአዊ መብት ጥሰት ነው። ህገ መንግስት አከብራለሁ የሚል ድርጅት ይሄ ከፍተኛ የህገ መንግስት ጥሰት ነው። መሰረታዊ የሆነ የሰብአዊ መብት ጥሰት ነው። ከዛም በላይ በካድሬዎቻቸው በአባሎቻቸው አባላቶችን ይታሰራሉ። በጊዜ በየጊዜው ይታሰራሉ፣ ይሰደባሉ። ከዛም በላይ ሰብአዊ ክብራቸው እንዲዋረድ ታየዋለህ እኮ በዚህ በማህበራዊ ሚዲያ ሆን ብለው እና ብርሃን እና አንዶምን ባንዳ በማለት ተላላኪ በማለት ከዶክተር አብይ ገንዘብ ተቀብለዋል፣ በልተዋል በማለት ስማቸውን ለማጥፋትና ቆመው እንዳይሄዱ የማድረግ እንቅስቃሴ እያካሄዱ ነው። ከህብረተሰቡ እንዲነጠሉ መጥፎዎች ናቸው ተብሎ ወዳል የትግራይን ጥቅም የሚጻረር ስራ ይሰራሉ ተብለው እየተፈረጁ በጣም በስነ ልቦና ጫና እየተፈጠረባቸዋል። በሁሉም አባላቶቻችን ነው። በዚህ ጉዳይ ላይ ባንዳ የሚለው ነገር እስከ ቀበሌ ወርዶ አረና ማለት ባንዳ ነው ብለው ነው ያስታወቁት። ባንዳ ማን መሆኑ እናውቃለን፣ ግን ይሄ አካሄድ ህገ መንግስቱን የሚጻረር ባንዳ ከሆነ ደግሞ መከሰስ ያለበት መታሰር ያለበት እንጂ የህግ እውቅና ያለው ፓርቲ ባንዳ ብሎ መፈረጅ ራሱ ወንጀል እንደሆነ አይገባቸውም። አሁን እነሱም እንዲሁ በብልጽግና ባንዳ ተብለዋል። ምን ይላሉ? ይከሳሉ፣ እንደዚህ ሚዲያ እንደዚህ አለን ይላሉ። ግን መጀመሪያ ራሱ ይሄ የሰብአዊ መብት ክብር የሰዎች መብት ክብር ማወቅ ያለበት ይመስለኛል። እና ይሄ ስልት ነው። በዳዩ ያለ ደግሞ እኔ የሚገርመኝ እዛ ያሉ ልሂቃን፣ አዲሶቹ ፓርቲዎች ነኝ የሚሉ ይሁኑ ልሂቃንም ይሁኑ ይሄ የሚፈጽመውን ትተው ተበዳይን ነው የሚከሱ ተበዳይም ነው የሚሰጡ፣ ተበዳይም ነው ማሸማቀቅ የሚፈልጉ። በዳዩ ዋናው እንግዲህ አብረሃ የፖለቲካ ስልጣን የለውም፣ አንዱም የፖለቲካ ስልጣን የለውም። እስር ቤት የለውም፣ ፖሊስ አያዝዝም፣ ፖሊስም አያወጣም። ተቃዋሚ ነው። የነዚህ ጥፋት ጥፋት እንኳን ቢኖራቸው ምንም ብዙም ፋይዳ አይኖረውም። በዚህ በገዢው ፓርቲ የሚያደርጋቸውን ጥፋት ላይ ግን ምንም አይናገሩም። ምንም ምንም የሚሉት ነገር የለም። ሰው እኳ እየተገደለ በጠራራ ፀሐይ በፖሊስ እየተገደለ መቀሌ ላይ በፖሊስ እየተገደለ አዴት ላይ ምንም ምንም አይሉም። ጫናቸው በዚህ በሚቃወመውና የትግራይ ሕዝብ ጥቅም ለማስጠበቅ በሚንቀሳቀሰው ፓርቲ ላይ ነው እየዘመቱ ያሉ። ይሄ ግለሰዎችም አሉ በዚህ መንገድ የሚንቀሳቀሱ ፓርቲዎችም አሉ። በአጠቃላይ የማየው እኔ ትግራይ ለሁላችንም እኩል ነች። የትግራይ ጥቅም ሲነካ ሁላችንም እዛለን። የኢትዮጵያ ጥቅም ሲነካ ሁላችንም እዛ ነው ያለ ነው። አንዱ ይበልጥ የትግራይ ተወካይ ሌላው ደግሞ የማይወክል ተብሎ መነገር ያለበትም መነሳትም ያለበት አይመስለኝም። እንግዲህ የፖለቲካ አቅጣጫ ሊለያይ ይችላል። እኛ የምንለው የትግራይ ህዝብ ጥቅም፣ ሰላም፣ ደህንነት፣ ልማት የሚጠበቀው በኢትዮጵያ ማዕቀፍ ነው ነው የምንለው። እነሱ ደግሞ እስከ መገንጠል የሚያቀነቅኑ ባይጥማቸውም በመገንጠል የሚሄዱ ኃይሎችና እነዚህም ተፈጥረዋል። ይሄ የአስተሳሰብ ልዩነት ነው። የአስተሳሰብ ልዩነት መቀበል በጸጋ ጥሩ ይመስለኛል። የኛ እስካሁን ድረስ እኮ በትግራይ ሊቃን የሚያሳፍር ነገር ስለኛ የፖለቲካ እስረኞች ጥያቄ ጠይቀው አያውቁም፣ አያነሱም። የሚያነሳ እንግዲህ የተወሰኑ ሌሎች አሉ፣ አብዛኛዎች ግን አያነሱም። ስለ ኦሮሚያ ግን ያነሳሉ። በኦሮሚያ እንደዚህ ሆነ እንደዚህ፣ በአማራ እንደዚህ ታሰሩ፣ በቅማን ታሰረ። በዛ በአፍንጫቸው በጉያቸው ውስጥ ፖለቲካ እስረኛ አለ፣ የተሽማቀቀ ህዝብ አለ። ራሳቸውም የተሽማቀቁ ናቸው። በነገራችን ላይ በነጻነት መንቀሳቀስ ባለሀብት በነፃነት የሚንቀሳቀስ ምሁር ህልውን አይኖረውም። ይህን አቆው ደግሞ ከእነሱ ጋር የሚጠል ጥቅምም አያገኝም፣ ህልውናውም አይጠበቅም። ስለዚህ ነፃነቱ ያላስከበረ ሊቅ ምንም ፋይዳ የለውም፣ ዋጋ የለውም። ከዚህ ይጀመራል። ነፃነት ደግሞ ከቤት ይጀምራል። ይሄ የትግራይ ጥቅምና አንድነት የሚለው ደግሞ የሚመጣው የሚረጋገጠው እነዚህን የተለያዩ ብዙሀን ሀሳቦች በማስተናገድ እንጂ እነዚህን በመምጣት ከእንግዲህ ያለው ጊዜ እኔ የመቼ ይመስለኛል አፍኖ፣ ደፍቆ አስሮ፣ አስፈራርቶ መግዛት ያበቃ ይመስለኛል። በሀገራችን በኢትዮጵያም በትግራይም ያበቃ ይመስለኛል። አቶ ገብሩ አስራትን እናመሰግናለን። ቀሪ ጉዳዮች ላይ የሚሉትን እንዲሁም የሌሎችን ድምጾች ደግሞ በሌሎች ውይይቶችና ዘገባዎች እናሰማችኋለን። በተጨማሪም የውይይቱን ሙሉ ክፍል በፌስቡክና በዌብሳይታችን ላይ ታገኙታላችሁ። በነገራችን ላይ የትግራይ ክልላዊ መንግስት ተጨማሪ ማብራሪያና ሀሳብ ለመጠየቅ ከክልሉ ፕሬዚዳንት አንስቶ በተለያዩ ደረጃዎች ያሉ ባለስልጣናትን ለማግኘት በስልክና በጽሁፍ መልእክት በተደጋጋሚ ያደረግነው ሙከራ ለጊዜው አልተሳካም። አንድ ሙዚቃ ልጋብዛችሁ። ምስክር ተደርጎ ይደምት ትንፋሽ ላሳየኝ ፍቅር ይሰማ ምላሽ እስቲ ፍቅርህልሆ <Sýmá> <Sýmá> የተከበራችሁ አድማጮች ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችን እና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ የፕሮግራሙ አዘጋጆችና አቅራቢዎች ጽዮን ግርማና ሰለሞን አባተንን መልካሙን ሁሉ እንመኛለን። ከኛ ጋር ስላመሻችሁ